የፌዴራልና የክልል ባለስልጣናት ውግዘት የመጣው ሁለት የማሰቃየትና አንገት የማረድ አድራጎት ሲፈጸም የሚያሳዩ የተባሉ ያልተረጋገጡ የቪዲዮ ክሊፖች በማህበራዊ ድረ ገጾች መሰራጨታቸውን ተከትለው ነው። ቪኦኤ ማንነታቸው ባልታወቁ ሰዎች ተይዘው የሚታዩ ሁለት የተለያዩ ሰዎችን የሚያሳዩ ሁለት የቪዲዮ ክሊፖችን ተመልክተዋል። ቪኦኤ ሁለቱ የቪዲዮ ክሊፖች መቼና የት እንደተቀረጹ አላረጋገጠም። በመጀመሪያ የቪዲዮ ክሊፕ ግለሰቦቹ በአማርኛ ይናገራሉ። በሁለተኛው ቪዲዮ ላይ በአብዛኛው የሚናገሩት በኦሮምኛ ቋንቋ ነው። የመጀመሪያው ቪዲዮ አንድ ሰው መሬት ላይ ሌላ ሰው አጋድሞ ይዞ ይታያል። በቀኝ እጁ ቢላዋ የያዘ ሰውዬ መሬት ላይ እንደተጋደመ ምሕረት ስለምን የሚሰማውን የተጎጂውን አንገት ለማረድ ወደ ጉሩሮ ቢላዋ ይዞ ሲቀርብ ያሳያል። ይህ ቪኦኤ ያገኘው የ26 ሰከንድ የቪዲዮ ክሊፕ የወጣቱ አንገት ስታረድ አይታይበትም። ሲታረድ የሚሰማ ድምጽ መሆነ፣ ደም በቪዲዮው ላይ አይታይም። በቪዲዮው ላይ የሚታየው ሰው የማንነትና እጣ ፈንታም ቪኦኤ ማረጋገጥ አልቻለም። ቪኦኤ የተመለከተው ሁለተኛው ቪዲዮ አንድ መሬት ላይ በእንጨት የታሰረ እድሜው በአስራዎቹ የሚገመት አዳጊ በቡድን ሆነው በከበቡት ወንዶች ሲዋከብ ያሳያል። ይህ የአንድ ደቂቃ ከ20 ሰከንድ ቪዲዮ የወጣቱን መገደል አያሳይም። ሆኖም በቪዲዮው ላይ የሚታየው አዳጊ ቤተሰቦች ወጣቱ መገደሉን ተናግረዋል። በዚህ በሁለተኛው ቪዲዮ ላይ የሚታየው አዳጊ አባት መሆናቸውን ለቪዮ የተናገሩት አቶ አማሪያ አስፋ ድርጊቱ የተፈጸመው ነሐሴ 22 ቀን 2016 ዓ.ም በሰሜን ሸዋ ዞን ደራ ወረዳ ወረገርቦ ቀበሌ መሆኑን ተናግረዋል። ከእና ገ መ ገሉ ራ ርገን ማል በረበረምሳን ልጄ የ14 ዓመት አዳጊ ነበር። ከጨካ ከሚባል ደራ ወረዳ ውስጥ ከሚገኝ አካባቢ ወደ ቤት እየመጣ ነበር። ከዚያም የፋኖ ኃይሎች መንገድ ላይ አግኝተው ወሰዱት። በኋላም ሰለልኩላ የሚባል ከተማ ላይ መገደሉን ሰማን። በሁለተኛ ቪዲዮ ላይ የሚታየው ተጎጂ ወንድም መሆኑን ለአሜሪካ ድምጽ የገለጸው ክፋይ አማረ ወንድሙ ከሶስት ወራት በፊት ነሐሴ ላይ መገደሉን ተናግረዋል። አክሎም አስከሬኑን ስላላገኘን ልንቀብረው አልቻልንም ብለዋል። ቪኦኤ ለክፋይ በመጀመሪያ ቪዲዮ ላይ የሚታየው ወጣት ፎቶ ልኮለት ነበር እና ፎቶ ላይ የሚታየው ወንድሙ አለመሆኑን አረጋግጠዋል። ወንድሙ በሁለተኛ ቪዲዮ ላይ የሚታየው ወጣት መሆኑንም መስክሯዋል። በተከታይ ቃለ ምልልስ አቶ ክፋይ ወንድሙ ተግሎበታል በተባለው በሰለልኩላ ከተማ የኖሩ በነበሩ ዘመዶቻቸው አማካይነት የወንድሙ መገደል እንዳረጋገጡም ተናግረዋል። ጎረቤቶቹ የወንድሙ መገደል እንደነገሩትም ገልጸዋል። ነገር ግን ግድያው እንዴት እንደተፈጸመና የወንድሙ የመጨረሻ ጊዜዎችን አላብራራም። ቢዮኤም በሁለተኛ ቪዲዮ ላይ የምታየው ወጣት ተፈንታ ብቻውን ማረጋገጥ አልቻለም። ከማክሰኞ ጀምሮ የፌዴራልና የክልል መንግስታት ድርጊቱን በማውገዝ ቁጣቸውን እየገለጹ ነው። በኦሮሚያ ክልል አንዳንድ የዩኒቨርስቲ ተማሪዎች ተፈጽመዋል የተባለውን ግድያ በማውገዝ ሰላማዊ ሰልፍም አካሂደዋል። ሰልፉን ያደረጉትም በአብዛኛው በኦሮሚያ ክልል ሰሜን ሸዋ ዞን እየተፈጸመ ነው ያሉትን ግድያ ለማውገዝ መሆኑንም የመቱ ዩኒቨርሲቲና የአምቦ ዩኒቨርሲቲ ተማሪዎች ለቪኦኤ ተናግረዋል። አንድ የአምቦ ዩኒቨርሲቲ ተማሪ በበኩሉ እስካሁን ቁጥራቸው በውል የማይታወቁ ተማሪዎች መቁሰላቸውንና በዕለቱም የመማር ማስተማር ሂደቱ መቋረጡን ተናግረዋል። የኢትዮጵያ መንግስት ኮሚኒኬሽንስ አገልግሎት ሚኒስትር ለጊዜ ሁሉ በማህበራዊ ገጽ ላይ ድርጊቱን አውግዘው ባሰፈሩት ጽሁፍ ከሰሞኑ በኦሮሚያ ክልል ሰላሌ ደራ አካባቢ ጽንፈኛው ቡድን የፈጸመው አረመኔነት ተግባር ይህንኑ የሚያመላክት ነው። ይህ ፈጽመው ከሰው ልጅ የማይጠበቅ አጸያፊ ድርጊት መወገዝ አለበት ብለዋል። አክለውም አላማቸው በዚህ አሰቃቂ ድርጊት አንዱ ብሔር በሌላኛው ላይ ተነሳስቶ እልቂትና ብጥብጥ እንዲፈጠር ማድረግ ነው። በዚህም እኩይ ፍላጎታቸው ማሳካት ነው። በዚህ ኢሞራላዊ ድርጊታቸው በሕዝብ ዘንድ ፍርሃት በማንገስ ያሻቸውን ማድረግ ነው። ሁለቱም በዚህ ድርጊት ሙሞቻቸውን ያፋጥነዋል እንጂ የምሳካ አይደለም ብለዋል። የኦሮሚያ ክልል ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ በቴሌቪዥን በሰጡት መግለጫ በደራ የተፈጸመውን ግድያ አውግዘዋል። የተባለውን ግድያ የፈጸሙትም የፋኖ ኃይሎች ናቸው ብለዋል። የኦሮሚያ ክልላዊ መንግስት በጽንፈኛ ኃይሎች የተፈጸመውን የጭካኔ ድርጊት በጽኑ በማወገዝ የዜጎችን ደህንነት ለማረጋገጥ ይሰራል ብለዋል። የክልላዊ መንግስቱ መግለጫ የቪዲዮ ምስሎቹን ለይቶ ሳይጠቅስ የፋኖና የኦሮሞ ነፃነት ሰራዊት ብሔር የለየ ጥቃትና በሀገሪቱ ሕዝቦች ላይ ግፍ እየፈጸሙ ናቸው ሲልም አውግዘዋል። ይህን ጉዳይ በተመለከተ ከፋኖ ታጣቂዎችና ከኦሮሞ ነጻነት ሰራዊት አመራር አባላት ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የፌዴራል መንግስትና የኦሮሚያ ክልል ተፈጽመዋል የተባለውን ግድያ የሚያሳዩ ቪዲዮዎችን በይፋም አላጋሩም። በተጨማሪም ለየትኛው ቪዲዮ ቁጣቸውን እየገለጹ እንደሆነም በመግለጫቸው አልጠቀሱም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።